የኮቪድ-19 ወረርሽኝ በርካታ ኪነ ጥበባዊ እንቅስቃሴዎች እንዲገቱ ምክንያት ሆኗል። በግለሰቦች ቀዳሚ ጥረት ውስጥ በርካታ ተመልካቾችን በማፍራት ላይ የነበረው የፊልም ዘርፍ ከሰሞኑ አዳዲስ መሰናክሎች ተጋርጠውበታል። የተወሰኑትን እናነሳሳ ዘንድ ታዋቂውን የፊልም ባለሙያ ሄኖክ አየለን ከጥቂት ሰዓታት በፊት አግኝቸዋለሁ። የወንዶች ጉዳይ አልቦና፣ ፔንዱለምን የመሰሉ ሌሎች ስኬታማ ፊልሞችን ያዘጋጀው ሄኖክ ሰሞነኛ ሁነቶችን እንዲያስረዳል ያስረዳል። በዋነኝነት ተሰርቶ የሚቀርበው ሲኒማ ላሉ ተመልካቾች ነው። እርግጥ በቴሌቪዥንም የሚቀርብ ስራ አለ፣ ግን ቀድሞ ብዙም ጊዜ በሲኒማ ቤት የሚቀርበው ሲኒማ ቤት ደግሞ ሰዎች ተሰብስበው በአንድነት ሆነው የሚያዩበት አውድ ነው እና ራሱ በሽታው መራራቅን ግድ ይላል። ስለዚህ በዚህ ምክንያት ሲኒማ ቤቶች ተዘግተዋል። ይህ በከተታ ሲኒማ ቤት ውስጥ የሚሰሩ ባለሙያዎችን አጋዥ ባለሙያዎችን ጨምሮ ፊልሙን የሚሰሩትን በሙሉ ስራ እንዲያቆሙ ያስገድዳቸዋል። ከዛ የቴሌቪዥን ስራዎች ቢሆኑ የሚመረቱበት የሚሰሩበት መንገድ ከንክኪ ጋር የተያያዘ ከመቀራረብ ጋር የተያያዘ ነገር በመሆኑ ይህም አሁን ለመተግበር አመቺ አይደለም። በእነዚህ ምክንያቶች እንግዲህ ምንም የስራ እንቅስቃሴ የለም። አሁን ምናልባት ትንሽ ተስፋ የሚኖረው በኦንላይን ዩትዩብ ላይ ወይም ሚዲያ ላይ ስራዎችን መሞከር ነው። ለዛ ደግሞ ከዚህ በቀደም በደንብ የተደራጀ ዝግጁነት የለም። ሰዎች በግላቸው ከሚሞክሉት ነገር በስተቀር ብዙ ዝግጁነት የለም። በዛ ሁኔታ ውስጥ ነው የምንገኘው። ብዙ ሰው ከስራ ውጭ ሆኗል ማለት ነው። እንግዲህ እንደሰማ ነው። ሄኖክ አንተም በቅርቡ ጀምረኸው የነበረውን አንድ ስራ እንዳቋረጥ ሰምተናል። ለቴሌቪዥን የሚዘጋጅ ስራ ነበረ። የተወሰነ ክፍል ተቀርጧል እና ቀጣይ ስራዎችን ለመስራት በዝግጅት ላይ ያለን ይህ ሁኔታ የተከሰተው በዛ ምክንያት ስራው ቆሟል። ስራውን የምንሰራው የሰዎች ቤት ያስፈቅደን ነው። ለቀረታ እኛ ራሱ ተሰባስበን ነው የምንሰራው። ብዙዎቹ ነገሮች አይመችም። በዛ ምክንያት ቆመናል። እንግዲህ መንግስትም ከአራት ሰው በላይ መሰብሰብ በአንድነት መሆን አይችልም የሚል አዋጅ አውጥቷል። ያንንም በማክበር ብዙ ያንን ሙከራ አላደረግ ነው። ከዛ ይልቅ በኮሮና ላይ ማስጠንቀቂያ ሊፈች የሚችሉ አጫጭር ነገሮችን በአንድ ሰው በሁለት ሰው እየሞከረን ነው። እዛ ላይ ያለ ሄኖክ የኮቪድ አስራ ዘጠኝ ወረርሽኝ ጊዜ ገደቡ እስከ መቼ እንደሆነ አይታወቅም። በእነዚህ ወቅቶች በእነዚህ ጊዜያቶች ፊልም ሰሪዎች ሊያስቡባቸው ወይም ሊሞክሯቸው ይገባሉ የምትላቸው መላዎች ምንድን ናቸው? በመንግስት ደረጃስ መደረግ አለበት የፊልም ኢንዱስትሪውን ከክስረት ይታደጋሉ የምትላቸው የተወሰኑ ጥቆማዎች ይኖሩ ይሆን? በጣም ጥሩ ጥያቄ ነው። ይሄ ምንድነው አሁን እንግዲህ ገልጽ የፊልምም ስራውን የሌሎች የጥበብ ስራዎች በጣም በእጅጉ የሚፈለጉበት ጊዜ ነው። ብዙ ሰዎች ቤታቸው ናቸው። ስለዚህ እነዚህን ኮንቴንቶች እነዚህን የጥበብ ስራዎች ማየት ማጣታም፣ ከዛም ደግሞ መጽናናትን መዝናናትን ማግኘት አለባቸው እና መስራት በጣም በጣም ግድ ነው የሚለው እና እያንዳንዱ ባለሙያ እንግዲህ አዲስ የመድረሻ መንገዶች እያሰበ አዲስ ቅርጾችን እያሰበ ሊሞክር የተሻለ እንደሆነ ነው። እንግዲህ በተለያየ ጊዜ በትንንሽ ስብሰባዎችም እያደረግን ነው እና በዛ ውስጥ እየተመካከርን ያለ ነው ነገር ያ ነው። አማራጮችን ፈልጎ እያንዳንዱ ባለሙያ የሚደርስበትን እና አንድ ለአርቲስቱም የስራ እድል ነው። በሌላ በኩል ደግሞ ቪቹዋሊ ኦዲየንስም የሚያገኘው የጥበብ ስራ ይኖራል እና እንግዲህ ሌላው የሚመጣው ጥያቄ እንግዲህ ስራዎቹን ለመስራት የሚያስፈልግ የገንዘብና የስፖንሰር አቅም ነው። ይህንን እንግዲህ አንድ አጋር ድርጅቶች በዚህ ወሳኝ ጊዜ ተሳስቧቸው ማሳየት አለባቸው እና በገንዘብ ድጋፍ በማድረግ በሌሎችም መንገዶች ድጋፍ ማድረግና ማገዝ ይጠበቅባቸዋል። መንግስትም እንደዚሁ በተለያዩ መንግስት መታሪቶች አማካኝነት ይህንን ድጋፍ ያደርግ በየቴሌቪዥኑ ያሉ ፕሮዲውሰሮችም አዳዲስ ሀሳቦች በማስለቅና ከአርቲስቱ ጋር በመገናኘት መላ መዘየት ይኖርባቸዋል። በዛ መንገድ በጥሩ ሁኔታ ነገሩን እንገፋዋለን። መልክቶችም አሰልቺ ሳይሆኑ መድረስ ይችላሉ። ሰዎች መዝናናት ይችላሉ፣ መጽናናት ይችላሉ። በጣም አስጨናቂ ጊዜ ስለሆነ መጪው ክረምት ነው። የወደፊቱንም እንድናይ ምንድን ነው የሚገጥመን ቻሌንጅ የሚለውን ነገር እንድናስብ በዚህ በኩል ኑሮ አስተዋጽኦ ያደርጋልና ተጋግዘን ልንሄድበት የሚገባ መንገድ ነው ብዬ አስባለሁ። የፊልም ባለሙያውን ሄኖክ አየለን እጅግ አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ይቀጥላል።